23 ሺህ ሜትሪክ ቶን ስንዴ የጫነ የተባበሩት መንግስታት ድርጅት መርከብ ከዩክሬን ኦዴሳ ወደብ መነሳቱንና እህሉ በጅቡቲ በኩል ወደብ በኩል ወደ ኢትዮጵያ እንደሚጓዝ የተባበሩት መንግስታት ድርጅት አስታወቀ። በዓለም ምግብ ፕሮግራም አማካኝነት ከዩክሬን የሚጓጓዘው ስንዴ ሌሎች በድርቅ የተጎዱ ሀገሮች እንደሚላክም ተገልጿል። የስንዴ ጭነቱ ወደ ኢትዮጵያ እንደሚጓዝ ይፋ ከተደረገ በኋላ ኢትዮጵያ ከውጭ ስንዴ ልታስገባ መሆኑ በተለያዩ የማህበራዊ መገናኛ ሚዲያ ላይ ተሰራጭቶ የነበረ ሲሆን ኢትዮጵያ ከዩክሬን ምንም አይነት የስንዴ ግዢ አለማካሄዷን የኢትዮጵያ መንግስት አስታውቋል። በዚህ ዙሪያ የተቀና የተዘጋጀው ዘገባ ቀጥሎ ይቀርባል። የሩሲያ የሩሲያና ዩክሬን ጦርነት ከተጀመረ ወዲህ ለሰብአዊ እርዳታ የሚውል ስንዴ የጫነ የተባበሩት መንግስታት ድርጅት መርከብ ለመጀመሪያ ጊዜ ከዩክሬን የጥቁር ባህር ኦዴሳ ወደብ መነሳቱን የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱጃሪክ ተናግረዋል። መርከቡ የተነሳው ትላንት እሁድ ነሐሴ 8 2014 ዓ ም መሆኑን ጨምረው ገልጸዋል። ስንዴው በዓለም ምግብ ፕሮግራም በኩል ወደ ኢትዮጵያ እንደሚጓዝና እርዳታውም ተቋሙ በአፍሪካ ቀንድ ለተከሰተው ፍርድ እየሰጠ የሚገኘው ምላሽ አካል መሆኑንም አብራርተዋል። ጦርነቱን ተከትሎ በዓለም ዙሪያ የታየውን የምግብ እጥረት ለማቅለል ሩሲያና ዩክሬን ሐምሌ ወር ላይ ስምምነት ላይ ከደረሱ ወዲህ ከዩክሬን የተነሱ ምግብ ጫኝ መርከቦች በተለያዩ ሀገሮች ለሚገኙ ነጋዴዎች የተሸጡ ሲሆን የዓለም ምግብ ፕሮግራም ለመጀመሪያ ጊዜ የሚገዛው ስንዴ በቅድሚያ ወደ ኢትዮጵያ እንደሚላክ በተቋሙ የዩክሬን ምክትል ዳይሬክተር የሆኑት ሜሪያን ዋርድ ለአዣንስ ፍራንስ ፕሬስ ገልጸዋል። This ship will be taking 23,000 metric tons of wheat to the hungry people of Djibouti, <laughs> ተስፋ እናደርጋለን። ምክትል ዳይሬክተሯ አክለው የዓለም ምግብ ፕሮግራም ከፍተኛ መጠን ያለው ምግብ ከዩክሬን በመግዛት በዓለም ዙሪያ በድርቅ ለተጎዱ ሀገራት በእርዳታ መልክ እንደሚያደርስና ይህ ሂደት ይቀጥላል ብለው እንደሚያምኑም ገልጸዋል። ባለፈው ዓመት የዩክሬን ምግብ በዓለም ዙሪያ ከ400 ሚሊዮን በላይ ሰዎችን መግቦ ነበር። የዓለም የምግብ ፕሮግራምም 880,000 ሜትሪክ ቶን እህል ገዝቶ ወደ ሶማሊያ ወደ የመን ወደ ኢትዮጵያና ወደ ሱዳን አጓጉዟል። ስለዚህ ትልቁ መልእክታችን አለም የዩክሬንን ምግብ ይፈልጋል፣ የዓለም የምግብ ፕሮግራምም የዩክሬንን ምግብ ይፈልጋል። ይህ በዓለም ዙሪያ ለተራቡ ሰዎች የሚደረገው የተለመደ እንቅስቃሴ የመጀመሪያው እንደሆነ ተስፋ እናደርጋለን። የዩክሬን መሰረተ ልማት ሚኒስትር አሌክዛንደር ኮብራኮቭ በትዊተር ገጻቸው ባስተላለፉት መልእክት የዓለም ምግብ ፕሮግራም ከዩክሬን የሚጭነው እህል በአርባ ዓመታት ያልታየ ድርቅ ባጠቃቸው ሶማሊያና ኬንያም የእህል አቅርቦት ድጋፍ እንደሚያደርግ ያስታወቁ ሲሆን የሚጫነው እህል መጠን በመጪዎቹ ሳምንታት እየጨመረ እንደሚሄድ ተስፋቸውን አብራርተዋል። ይህ እንቅስቃሴ የመንግስታቱ ድርጅት ዋና ጸሐፊ ጉቴሬሽ ኬቭን በጎበኙበት ወቅት ያቀረቡትና በዩክሬን ፕሬዚደንት የተደገፈ ነው። ለዚህም የድርጅቱን አባላትና ዩክሬን በጥቁር ባህር ላይ እህል እንድታጓጉዝ ተያዥ የሆነችውን ቱርክን አመሰግናለሁ። በመጪዎቹ ሳምንታት የሚጫነው እህልና የመርከብ ቁጥር እንደሚጨምርና ከጦርነቱ በፊት እንልክ የነበረውን ያክል መጠን ላይ እንደምንደርስ ተስፋ እናደርጋለን። የተባበሩት መንግስታት ድርጅት የረሃብ ስጋት ተደቅኖባቸዋል ከሚላቸው አምስት ሀገሮች ውስጥ ኢትዮጵያ አንዷ ስትሆን የዓለም ምግብ ፕሮግራም የዩክሬን አስተባባሪ ዴኒስ ብራውን ከዩክሬን የሚላከው ስንዴ በተለይ ለእነዚህ ሀገራት እጅግ አስፈላጊ መሆኑንና እህሉን የመላክ አቅም መኖሩን ጠቁመዋል። በአሁኑ ወቅት በረሃብ አይነት ሁኔታ ውስጥ ያሉ ቢያንስ አምስት ሀገሮች አሉ። ሌሎች ሀያ ሀገሮች ደግሞ የረሃብ አደጋ ያሰጋቸዋል በሚል ዝርዝር ውስጥ የተቀመጡ ናቸው። ስለዚህ የሚላከው እህል በተለይ ለእነዚህ ህዝቦች እጅግ አስፈላጊ ነው። እሁድ ዕለት ከዩክሬን የተነሳችው ብሬቭ ኮማንደር የተሰኘች መርከብ የጫነችው ስንዴ በምስራቅ አፍሪካ በምትገኘው ጅቡቲ ወደብ ላይ ከተራገፈ በኋላ ወደ ኢትዮጵያ እንደሚጓዝ የተባበሩት መንግስታት ድርጅት አመልክቷል። ይህ በእንዲህ እንዳለ የስንዴ ጭነቱ ወደ ኢትዮጵያ እንደሚጓዝ ይፋ ከተደረገ በኋላ ኢትዮጵያ ስንዴ ከውጭ ልታስገባ እንደሆነ በተለያዩ የማህበራዊ መገናኛ ሚዲያ ላይ ተሰራጭቶ ነበር። ይህን ተከትሎም ጠቅላይ ሚኒስትር አብይ አህመድ ትናንት እሁድ ነሀሴ ሴ 8 2014 ዓ ም ድሬዳዋ ከተማ ላይ የአረንጓዴ አሻራ መርሃ ግብር መጠናቀቅን በማስመልከት ባደረጉት ንግግር ኢትዮጵያ ከዩክሬን ምንም ዓይነት የስንዴ ግዢ አለማካሄዷን አካሄዷን ገልጸዋል። ከቅርብ ጊዜ ጀምሮ አንዳንድ ነገር ይሰማል። ኢትዮጵያ በድርቅ ልትመታ ነው፣ ድርቅ ኢትዮጵያን ሊያጠቃታል የሚል ዜና በስፋት ይሰማል። እንዲሁም ኢትዮጵያ ስንዴ ገስታ ስንዴዋ በጀልባ ተጭኗል የሚል ዜናም ተሰምቷል። ኢትዮጵያ ስንዴም አልገዛችም። ኢትዮጵያ ድርቅም አይመታትም። ዋናው የድርቅና የስንዴው አላማ ስንዴ ኤክስፖርት እናደረጋለን ስላል ቀድሞ የማጥላላት ዘመቻ አካል ነው። ስንዴ ስንዴ ኤክስፖርት እናደረጋለን እያሉ ስንዴ ያስገባሉ። ስንዴ ኤክስፖርት እናረጋለን እያሉ በድርቅ ተመቱ ለማለት እንዲያመቻቸው ነው። ለምስ የተባበሩት መንግስታት ድርጅት መርከቧ የጫነችው ስንዴ በዓለም ምግብ ፕሮግራም አማካኝነት ከዩክሬን የሚጓዝ መሆኑን ያስታወቀ ሲሆን በማህበራዊ ሚዲያ ላይ ከተሰራጨው ዘገባ ውጪ ኢትዮጵያ ከውጪ ስንዴ ስለመግዛቷም ሆነ ስለማስጫኗ ከየትኛውም ተቋም በይፋ የወጣ መረጃ የለም። ለዚህ የጠቅላይ ሚኒስትር አብይ አህመድ ንግግር ተጨማሪ ማብራሪያ ለማግኘት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉን ጠይቀን ነበር። በኢትዮጵያ መንግስት በኩል ተገዛሽ እንደ የለም። መንግስት ካልገዛው እንግዲህ የሚገዛው አካል ነው እንጂ መግለጽ ያለበት እኛ አሁን እንዲህ ነው ማለት አንችልም። ምንም የሚታወቅ ነገር የለም ማለት ነው። በመንግስት ደረጃ ምንም የታዘዘ ግዢ የለም። ስንዴ እንደ ግዢ የእህል አቅርቦት ከዩክሬንም ሆነ ከሌላ የትኛውም ሀገር የታዘዘ የለም። ራስን ለመቻል ከፍተኛ እንትን እየተደረገ ነው። በዚህ አመት የስንዴ ግዢ አልተፈጸመም። በበጋ ወራት በጣም ብዙ ስንዴ ተመርቶ ስለነበረ ግዢ አልተፈጸመም። አብዛኛውን የስንዴ አቅርቦቷን ከሩሲያና ዩክሬን ታገኝ የነበረችው ኢትዮጵያ በሁለቱ ሀገራት መካከል የሚካሄደው ጦርነትና በሀገሪቱ ሰሜናዊ ክልል የተፈጠረው ግጭት የእርሻ ስራ ማስተጓጉሉን ተከትሎ የተፈጠረውን የስንዴ እጥረት እንዲያቃልል የሀገር ውስጥ ምርት ለማሳደግ መንግስት ባደረገው ጥረት በመጪው ዓመት ሀገሪቱ እስከ ዛሬ ካመረተችው ከፍተኛ የሆነ አምስት ነጥብ ሰባት ሚሊየን ሜትሪክ ቶን ስንዴና አስር ነጥብ ሁለት ሚሊየን ሜትሪክ ቶን በቆሎ እንደሚኖራት የዩናይትድ ስቴትስ ግብርና መስሪያ ቤት ትንበያ አመልክቷል።